የአንበጣ መንጋ ከትላንት በስቲያ ጀምሮ በትግራይ ክልል ሶስት ወረዳዎች መከሰቱን የክልሉ ግብርናና ገጠር ልማት ቢሮ አስታውቋል። የአንበጣ መንጋው እስካሁን በተወሰነ የጤፍ አዘርት ላይ ጉዳት ያደረሰ ሲሆን የጉዳት መጠኑ እየተጠና ነው ተብሏል። የመቀሌው ዘጋቢያችን ሙልጌታ ጽብሃ ዝርዝር አለው። የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል አብርሃ እንደተናገሩት የአንበጣ መንጋ በሶስት ወረዳዎች ተከስቷል። ከነሐሴ 11 2012 ዓ ም ከቀትር በኋላ ጀምሮ ከአፋር ክልል የመጣ የብርሃ አንበጣ እንደገባ ነው ዳይሬክተሩ ያስረዱት። በራያ ጨርጨር፣ ራያ አዘቦ ና ራያ አላማጣ በሚገኙ ሰባት ቀበሌዎች የአንበጣ መንጋው መከሰቱን አቶ ሚካኤል ገልጸዋል። መንጋው በአዝርዕት ላይ እንዳያርፍ የመከላከል ስራ እየተሰራ ነው ያሉት ዳይሬክተሩ ሆኖም በተወሰኑ አካባቢዎች በጤፍ ማሳ ላይ ያረፈበት ሁኔታ እንደነበር ተናግሯል። ነገር ግን ጉዳቱ ምን ያክል ነው? አጥፍተዋል አጠፋ የሚለው ግን ባለሙያዎች ሂደው እንዲጠራ የምንደረግ ነገር ነው። እስካሁን ድረስ ግን ይህን ያህል ሄክታር ጉዳት የደረሰው ሰብል አለ ተብሎ እንደ ክልል እንደ ቢሮም የተያዘ መረጃ የለም። በዚህ ዓመት በተለይ በጥቅምትና ህዳር ወራት 18 ጊዜ የአንበጣ መንጋ በክልሉ መከሰቱን ገልጸው፣ በዚህ ክረምት በብዛት እንደሚመጣ ተተንብዮ ስለነበር አስቀድሞ የመከላከል ስራ እየተካሄደ ነበር ብለዋል። የአንበጣ መንጋው ሊፈለፈል የሚችልባቸውን አካባቢዎች በመለየት አስቀድሞ የኬሚካል ርጭት ስራ ማከናወኑም ገልጸዋል። የአፋር ክልል እንቁላልም የጣለበት ሁኔታ ስለነበር ይፈለፈላል ተብሎ ታሳቢ ተደርጎ ስለነበር የእኛ ባለሙያዎች ከአፋር ባለሙያዎች የጋራ ስራ እየሰሩ በተለይ አሁን አፋር አካባቢ ስናይ ብዙ አዝርት ያለበት አካባቢ አይደለም። አርብቶ አደሮች ስለሆኑ አብዛኛው ጊዜ በእኛ ነው ጥቃት ማድረስ ይችል የነበረ። ይህንን ግን በጋራ ሆነን የመከላከል ስራ ወይም ደግሞ የሚቀንስ ስራ እየሰራን መጥተናል። በተጨማሪ ከአሁን በፊት ወደ ትግራይ የአንበጣ መንጋው ገብቶ በነበረበት ጊዜ መንጋው ያድርበት የነበረውን አካባቢ በመለየት በክልሉ የሚፈለፈልበት ሁኔታ እንዳይኖር ዳሰሳ ተካሂደዋል ብለዋል። በዳሰሳው በክልሉ ያንበጣ መንጋው ሊፈጠር እንደማይችል መታወቁንና ከክልሉ ውጭ በሚመጣ ላይ ያተኮረ የመከላከል ስራ እየተሰራ መሆኑ አቶ ሚካኤል ገልጸዋል። በኬሚካል አቅርቦት ረገድ እንደ ክልል ከ10,000 ሊትር በላይ ኬሚካል አዘጋጅተናል። እንደዚሁም የመርጫ መሳሪያዎች ናፍሳክና ሞቶራይዘድ ከ2544 አካባቢ በክልል ሪዘርቭ ያደረገ ነገር አለ። በየዞኑ ነው ደግሞ ከ688 ሊትር በላይ ኬሚካሎች ና 1600 አካባቢ የሚደርስ ሞቶራይዘድ ና ናፍሳኮች በየዞኑም ተቀምጠዋል። ባለፈው አመት በነበረው የአንበጣ መንጋ ወረራ ተጋላጭ የሆኑ ወረዳዎች ደግሞ ከ200 ሊትር የማያንስ ኬሚካሎች እና የተለያዩ የመርጫ መሳሪያዎች እንዲዘጋጁ ተደርገዋል፣ በየወረዳ ማለት ነው። በትናንትናው ዕለት የአንበጣ መንጋው ከታየባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ኢርባ ቀበሌ ነዋሪ አርሶ አደር ገብረ ቦሮ ያንበጣ መንጋው በኅብረተሰብና የጸጥታ አካላት ትብብር መከላከል ቢቻልም በተወሰነ የጤፍ አዝርዕት ላይ ጉዳት አድርሰዋል ብለዋል። ወረዳና ልዩ ኃይል መጥተው እስከታች ታች ተን በልማት ጉጅ ላይ በህዝበ ቅተን ያደረው በሽርጥ ና በጅራፍ በሃይላንድ በቆርቆሮ ከቦታው እንዲነሳ አድርገናል። አንስተር ግን ያንን ጤፍ ግን ወቅተዋል። ህዝቡ ተንቀሳቅሶ ባያንቀሳቅሶ ብዙ ይበላ ነበር። አሁን ግን እንደ ህብረተሰብ ግን ከኔጋሙ አልፎ ነበረ ህብረተሰብ ራሱ ነው ያባረረው። ዳግም ያንበጣው መንጋ ሊመጣ እንደሚችል ተነግሯቸውም ለመከላከል ዝግጁ መሆናቸው ገልጿል። በትግራይ እየተካሄደ ያለው የአንበጣ መንጋ መከላከል ስራም ለኮሮና ቫይረስ በማያጋልጥ መልኩ እየተፈጸመ ነው ያሉት አቶ ሚካኤልም በጉዳዩ ላይ የህብረተሰብ ግንዛቤ ማሳደግ ስራም እየተሰራ መሆኑ አመላክቷል።